ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማን ፈቃደኛ አልነበረም እ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛ ሚኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር የማስበው። ኢትዮጵያ ውስጥ ብዙም ያልተለመደውን የመኖሪያ ስፍራ መጋራት ወይም የሩሜት ባህልን ለማስተዋወቅ ያለመ መተግበሪያ በስራ ላይ ውሏል። ከዚህ መተግበሪያ በስተጀርባ ያሉ ፈጣሪ ወጣቶች የምሽት እንግዳዎቻችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ ይመራዋል። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን እንድታመሹ አስቀድሜ ጋብዛለሁ። መልካም ቆይታ ኢትዮጵያ ውስጥ ብዙም ያልተለመደውን የመኖሪያ ስፍራ መጋራት ወይም ሮሜት ፍላትሜት ይባላል በእንግሊዘኛው አጠራር ባህልን ለማስተዋወቅ ያለመ መተግበሪያ በስራ ላይ ውሏል። አብሮ የተሰኘው መተግበሪያ ከዕለት ተዕለት እየጨመረ የሚገኘውን የቤት ክራይ ዋጋ ለመመከት ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለመርዳት አልሟል። ከዚህ መተግበሪያ በስተጀርባ ያሉ ወጣቶች የምሽት እንግዳዎቻችን ናቸው። ራሳቸውን በማስተዋወቅ ይጀምራሉ። ኢየሩሳሌም ክንፈ ባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለው። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመረቄ ለባለፉት ሶስት ዓመታት በተለያዩ ስታርትፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናል እየሰራው ነው። ሁለታችንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ በአጭሩ ንገሩኝ። እኔ መጠቀለኝ ነበረው። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትትጀ ሄዳ ነበር፣ እና እዛ ስሄድ ማለትም ቤተሰብ ምናም ነገር አልነበረንም። ለዚህ ብቻ ነበረች ቤተሰብ ነገር እያፈለገች ነበረው እኔ ዛሜ አቦችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሴቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የእጀ ደግሞ ሞር ኮንክሪት የሆነ ልክ ስንሰማው እሷ የያዘችው አይዲያ አይዲ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም የትፈ የትሄጅ የምንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው፣ ግን መስራቱን ብዙ አሳስበውም ነበረው እስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። በጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እቺ አብሮ መኖር ደግሞ እኛ አብሮን ካሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድ እንሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም የዛኔ ቢሆን በእርግጥ የተወሰነ ትውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ፣ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መሥራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የኪራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የኪራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የኪራይ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት ተሻለ የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ እንዳይሆን አትሊስት ለቤት ኪራይ እና ለቤት ቪ ለ ከሚሰሩ ሌሎች ተመሳሳይ ተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜ ልጆች ተጠቃሚ የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት ነገሮችን የማግኘት የተሻለ አማራጭ ይዞ መጥቷል። ሀሳባቸውን የሰጡን ሀንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ነው? ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገር እኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርም ላይ ልንተገብር የቻልነው ሀሳብ ነው በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ሕይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ስለነበር ንበዳ ተሻለ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ፣ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው፣ እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ወይም ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር ላይክ ሰፖርት ቢኖር፣ እንደዛ ሴቲንግ በጣም የሚጠቅመው ለስታርፖች። እሱ መስል አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስለፋል። የገጠሙ ችግሮች አሉ። ሁሉንም ሁሉ ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቴ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት። እያገኝ ሆን ያለሁት እንደነዚህ ኮሚቴዎችም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም መንትፎርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ። ኢየሩሳሌም ክንፈና ኦስማን ወለላ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይገጠማችሁ። በጣም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመካከለኛው ምስራቅ የቀጠለው ጦርነት የመላ ዓለም መነጋገሪያ ከመሆን አልፎ የብዙሀንን ደጅ የሚቆረቁር ችግርም ሆኗል። ለመሆኑ በዚያ ያለው የሐማስና የእስራኤል ጦርነት ለአፍሪካ ቀንድስ ምን አይነት ስጋት ደቅኗል? አስማማዋየ ነው ቀጣዩን ዝግጅት አጠናቅሯል። ከሁለት ወራት በላይ ያስቆጠረው የእስራኤል ሐማስ ጦርነት ዳፋው ወደ ቀይ ባህር ተዛምቶ በኢራን እንደሚታገዙ የሚነገርላቸው የየመን ሁቲ ታጣቂዎች ከእስራኤል ጋር ግንኙነት አላቸው ባሏቸው በአካባቢ በሚንቀሳቀሱ መርከቦች ላይ ጥቃት እያደረሱ ይገኛሉ። ይህም ዓለም አቀፍ ንግዱን እያናገው ስለመሆኑም እየተገለጸ ነው። በድሬዳዋ ዩኒቨርስቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት ሱራፌል ጌታሁን ጦርነቱ የቀይ ባህርና የአፍሪካ ቀን ቀጣና አዳዲስ ለውጦችና ስጋቶች እንዲያስተናግድ እያደረገው ነው ይላሉ። የእስራኤል ፍልስጤም ጦርነት በቀይ ባህር አካባቢ ላሉ ሀገራትም ጭምር ከፍተኛ የሆነ የጸጥታ ስጋት፣ የደህንነት ስጋት የፈጠረበት ሁኔታ ተከስቷል። የሚሆነው ምንድን ነው? በዚህ አካባቢ ያሉ የተለያዩ ፍላጎት ያላቸው አማጺ ቡድኖች አሉ የመን ውስጥ ያለው ሁቲ አለ፣ እዚሁም እዚህ ሶማሊያ ያለው አልሻባብ አለ፣ ሌሎችም የታጣቂ ቡድኖች ራህን ለመልካም አጋጣሚ በመቁጠር ጥቃት የሚሰነዝሩበት ሁኔታ ፈጥራል ማለት። ይሄ ደግሞ ቀጥታ በዚህ አካባቢ ያሉ ሀገራትም ጭምር አንድ የደህንነትና የጸጥታ ስጋት እንዲጋረጠባቸው አድርገዋል ነው እምለውም። አካባቢው ካለው ከፍተኛ የኢኮኖሚ ጠቀሜታ አንጻር ካለ ጆ ስትራቴጂ ጻር ብዙ ክስተቶች የዘቀለበት ነው። ይሄ በሀገራቱ ጭምር ሌላ አዲስ ክስተት እንዲደነጭና ያደረገ ሁኔታን ሳጥሯል። ክስተቱ በቀጠናው የኃይል አሰላለፍ መዘበራረቅን አስከትሏል የሚሉት ደግሞ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪኖች ዶክተር መሀመድ ሳይድ ናቸው። የሀይል አሰላለፍ መዘበራረቅን በማምጣቱ ቀጥተኛ የሆነ የደህንነት ስጋት አስከትሏል። ሁለተኛ የኢኮኖሚ ጂኦ ኢኮኖሚክስ የምንለው መልክዓ ምጣኔ ሀብታዊ ቀውስ እንደሚያስከትል እሙን ነው። ለምሳሌ ይሄ ጦርነት የሚቀጥል ከሆነ የነዳጅ አቅርቦት ላይኖር ይችላል። የነዳጅ አቅርቦት የዋጋ ንረት ሊያስከትል ይችላል። በሀገራቶች ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። ሁለተኛ የኃይል አሰላለፉ ተጠናክሮ ከመጣ የጎራ መከፋፈል ይመጣል። ሀገራቶች የኃይል ሚዛን ለማስጠበቅ ሲሉ አንዱን ሀገር መያዝ ሌላውን ሀገር ደግሞ ጠላት አድርጎ የመምጣት እና በአጠቃላይ የማያባራ ቀውስና ጦርነት ውስጥ ሊያስገባ ስለሚችል ይሄ ጉዳይ በጥልቀት ሊታይ የሚገባና ጥንቃቄ የሚያስፈልገው መሆኑም መገንዘብ ይቻላል ነው ስለዚህ ከ ወታደራዊ የሚሆን ከኢኮኖሚያዊ አንጻር በምስራቅ አፍሪካ ላይ ከፍተኛ የሆነ ተጽዕኖ አለው። እንደምታውቀው ኢራኖች በሁለት ሺ አስራ ሰባት በኋላ ፉክክር የሚያደርጉበት ቀጠና ነው። ይሄና ከፍተኛ የሆነ ወታደራዊ ኢኮኖሚያዊ መዘዝ ሊያመጣ ስለሚችል ይህም በጥንቃቄ የሚታይ ሁኔታ ነው። የአፍሪካ ሀገሮችም ከፍተኛ የሆነ ኢኮኖሚያዊ እና ወታደራዊ መዘዝ አለው ነው ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የውቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከብ ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል ይህን ተከትሎም አሜሪካ በመከላከያ ሚኒስትሯ ሎይድ ኦስቲን በኩል ለመርከቦቹ ጥበቃ የሚያደርግ ፕሮስፔሪቲ ጋርዲያን የሚል ስያሜ ያለው ዓለም አቀፍ ኃይል እንደሚቋቋም ይፋ አድርጋለች ዶክተር መሐመድ እንደሚሉት ግን ይህ ሁኔታ የውቲዎች ጥቃት ኢላማ የሚሆኑ ሀገራት ቁጥርን በመጨመር የቀጠናውን የደህንነት ሁኔታ ሊያወሳስበው ይችላል ነገሩ እየሰፋ መሄድና አሜሪካም አጋሮችን የማብዛት ሂደት ከመጡ በዚህ አጋር ውስጥ ያሉ ኃይሎች በሙሉ የጥቃት ኢላማ ሊሆኑ ይችላሉ ነው። አሁን ለምሳሌ ሳውዲን ብትወስድ፣ ጆርዳንን ብትወስድ፣ ዩናይትድ አረብ ኢሚሬትን ወስድ በዚህ አሊያንስ ውስጥ መግባት አልፈለጉም። ምክንያቱም ሳውዲ አረቢያን ብትወስድ አሁን ለምሳሌ በሁለት ሺህ አስራ ስምንት በነበረው ጦርነት ብዙ ጥቅሞቿ ተጎድተዋል በሁቲ አማጽያኖች። ለምሳሌ አርማኮ የሚባለው የነዳጅ ካምፓኒዋ በሁቲ ሚሳኤልና ድሮን ተመተውባታል። ሁለተኛ እስራኤልና አሜሪካና ምዕራቡ በአጠቃላይ ለእስራኤል የሚሰጧትን ድጋፍ እነዚህ ሀገራቶች ደስተኞች አይደሉም። በዛ አሊያንስ ራሱ አልገቡም። አሁን በኦፕሬሽን ኦፍ ፕሮስፐሪቲ ጋርዲያን በተባለው አሜሪካ አሁን በምታንቀሳቅሰው ሁኔታ ላይ እነዚህ ሀገራቶች የአረብ ሀገራት ወሳኝ የምትላቸው እንደ ሳውዲ አረቢያ ያሉ ሀገራቶች ዝምታን ነው የመረጡ። ምክንያቱም ሁቲዎቹ የታጠቁት ቴክኖሎጂ በጣም ረጅም ርቀት ተምዘግዛጊ ሚሳኤል ስላሉ ኢላማ ላለመሆን እነዚህ ሀገራቶች ዝም ብለዋል ነው ስለዚህ ኢትዮጵያም አሁን ስትወስደው በዚህ ኢላማ ውስጥ የምትገባበት ሁኔታ የለም ለጊዜው። የፖለቲካል ሳይንስ መምሩ አቶ ስራፌል በበኩላቸው ቀድሞውንም አካባቢው የአያላን ሀገራት ወታደራዊ ክምችትና ፉክክር ያለበት ነው ይላሉም። የአሁናዊ ሁኔታ ደግሞ ኢትዮጵያ የምትገኝበትን ቀጠናን ለሌላ ዙር ወታደራዊ ፉክክርና ጣልቃ ገብነት ሊዳርግ ይችላል ሲሉ ስጋታቸውን ያጋራሉም። ዛሬ ያለው የሁቲ አማጺ ቢሆንም ነገ እና ከነገ ወዲያ እና አልሸባብም ሌሎችም፣ ደግሞ ሱዳን ላይ ያሉ አማጺ ቡድኖች በቀጥታ ለዚህ ቡድን ድጋፍ የሚሰጡበት ሁኔታ ስለሚፈጠር ይሄ ደግሞ ቀጥታ አካባቢው ካሉ ከፍተኛ የመከላከያ ክምችት ካላቸው ከና አሜሪካ ጋርም አውሮፓ ህብረትም እንዲሁም ኢቭን ከሀገራቱ መንግስት ጋር ቀጥተኛ የሆነ ግጭት የሚገቡበት ሁኔታን ይፈጥራል። ይሄ በሚሆንበት ሰዓት ደግሞ በተለይ ከጀርባ ሆኖ ሁቲን ሲረዱ ያሉት እነ ኢራን በሌላ በኩል ጦር መሳሪያ በገፍ እንዲገባ ያደርጋል። በዚህ አካባቢ በሚንቀሳቀሱ አማጽያን እጅ ጦር መሳሪያ ስለሚገባ አካባቢው ሌላ ዙር የጠትና ስጋት ደህንነት እንዲጋረጥበት ያደርጋል ማለት ነው። እና የአፍሪካ ቀንድ ብዙ ክሶች የሚያስተናግድ ከዚህ የሚያስተናግድበት ሁኔታ እና አሁንም ደግሞ እንደዚህ ዓይነት ነገሮችን ንዞ የመጣበት ሁኔታ ነው ያለው። ይህ ደግሞ እንዴት ኢትዮጵያ ላሉ ሀገራት እንዲሁም ከባህር ከፍተኛ ወደብ የላትም። አሁን በቀይ ባህር አካባቢ ያለው እንቅስቃሴ እንዲሁም በአገሪቷ ላይም ከፍተኛ ስጋትን፣ ደህንነትን የሚደቅን ሁኔታን ይፈጥራል። ምክንያቱም የባህር ወደብ የሌለው ሀገር እስከመሆናችን አንጻር ደግሞ እንደዚህ ዓይነት እንቅስቃሴዎች በአያሉ መካከል የሚደረጉ በዚህ በአረብ እስራኤል ግጭትን ተከትሎ ቀይ ባህርን በበላይነት ለመቆጣጠር የሚያደርጉትን አሜሪካን እንዲሁም ሌሎች ሀገራት ኢትዮጵያ ላሉ ሀገራት ደግሞ ከፍተኛ የሆነ ስጋት የሚፈጥሩበት ሁኔታ ያለው የኢትዮጵያ ንግድ መርከቦች በቀይ ባህር አካባቢ በስፋት እንደሚንቀሳቀሱ የሚገልጹት አቶ ስራፌል ሁኔታው እየተባባሰ ከመጣም የመርከቦቹ የደህንነት ስጋትን ጨምሮ ከፍተኛ የኢኮኖሚያዊ ችግሮችን በቀጠናው ማስከትሉ አይቀርም ቀርም ይላሉም። የኢትዮጵያ ንግድ መርከቦች በዚህ በቀይ ባህር አካባቢ ከፍተኛ የንግድ ልውውጥ የሚያደርጉ ናቸው። አሁን ላይ ባለው ሁኔታ እንግዲህ በኢትዮጵያም በውጭ ንግድ ላይ ከፍተኛ ተጽዕኖ ይፈጥራል ማለት ነው። ከዚህ ከባህር ጸጥታ ከአካባቢ ካለው ጸጥታ ሁኔታ ጋር ማለት ነው። ያ ደግሞ ከፍተኛ ኢኮኖሚያዊ ችግርን ለሀገራችን ኢትዮጵያ የሚፈጥርበት ሁኔታ ለአካባቢ የሚፈጥርበት ሁኔታ ይፈጥራል። ቀላል አይደለም። በኢትዮጵያ ላይ ጸጥታ ተጠቂ የሚያደርጋት ስለሆነ አሁን ላይም በአካባቢውን ኢትዮጵያ ያሉ ሀገራትን የከአካባቢውን ጸጥታ በየጋር ማዕቀፍ በመሆን ሀገራቱን ለጋራ አላማ ለአካባቢውን ሰላምና ጸጥታ ከመጠበቅ አኳያ በመንግስታት በኩል መስራት አለበት ብዬ ነው ማስበው። ዶክተር መሀመድ በበኩላቸው ኢትዮጵያን ጨምሮ የቀጠና ሀገራት ለየትኛውም አካል ሳይወግኑ ሁኔታውን በጥንቃቄ በማየት ለጋራ መፍትሄ ሊሰሩ እንደሚገባ ይመክራሉ። እስራኤልና የሐማስ ጉዳይ ከፍተኛ የሆነ ጉዳት ስላለው ቀጠናውን በመረበሽ ረገድ ይሄን ለማስቆም የመጀመሪያው ተግባር መደረግ ያለበት የእስራኤልና የሐማስ ጉዳይ ወደ ሰላም የሚሄድበት እና የተኩስ አቁም ስምነት የሚስማሙበት ሁኔታ መኖር አለ። በዘላቂነትም ዘላቂ ሰላም መምጣት አለበት ነው። አሁን በምስራቅ አፍሪካ በኩል ያለውን ሁኔታ ስታይ በጣም ወሳኝ የሚሆነው ቀጠናቸውን መጠበቅ ነው። ሁለተኛ፣ በዚህ አላያንስ ሲስተም ወይም አሰላለፍ ላይ ራሳቸውን ለጊዜው ማደል ያለባቸው እነ ሳውዲ በዚህ ሁኔታ ውስጥ ያልገቡበት ሁኔታ ይሄ እንቅስቃሴ በጣም አደገኛ መሆኑን በመገንዘብ ስለሆነ እኛም ደግሞ በቀይ ባህር በዚህ በምስራቅ አፍሪካው ያለው በሆርኖፍ አፍሪካ ያሉት ሀገራቶች ደግሞ ራሳቸውን ከመጠበቅ አንጻር አካባቢውን፣ ቀጠናውን ከማረጋገጥ አንጻር ጣልቃ ገብነት በሌለው መልኩ ከዚህ ከእስራኤልና ሀማስ አሰላለፎች ውጭ ሆነው ገለልተኛ ሆነው ነገሮች ለጊዜው መቃኘት እንዳለባቸው እና በዚህ አይነት ሁኔታ አካባቢውን መጠበቅ እንደሚቻል ነው የሚታየኛው። በቀይ ባህር ላይ በሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታ ሁኔታ መፍትሄ እስከሚያገኝ ድረስ በባብ ኤል መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ ዕዝ እንዳስታወቀው ደግሞ ሰኞ ዕለት ሁለት ተጨማሪ የመርከብ ጥቃቶች መድረሳቸውን ገልጿል። በጥቃቶቹ የተነሳ መርከቦቹ የዓለም አቀፍ ንግድ እንቅስቃሴዎች የሸቀጦችና የነዳጅ አቅርቦቶች ወሳኝ በሆነ መተላለፊያ መጠቀም እየተው በመምጣታቸው የአቅርቦቶች መዘጌትና የዋጋ መናር በዓለም አቀፍ ደረጃ እንዳይከሰት አስግቷል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን አመሰግናለሁ። በመቀጠል አሉላ ከበደ በተገባደደው የአውሮፓውያኑ ዓመት አነጋጋሪ ከነበሩ የቴክኖሎጂ ክስተቶች ስለ አንደኛው ይነግርናል። የተለያዩ ነገሮችን መፍጠር የሚያስችለው የሰው ሰራሽ ልህቀት አይነት በ2023 ከፍተኛ ተጽዕኖ ያደረገባቸውን የሙዚቃና የፊልም እንዲሁም የከፍተኛ ትምህርትና የፖለቲካ ማስታወቂያዎች ጨምሮ በበርካታ ኢንዱስትሪ ዘርፎች ሰርጎ ገብቷል። ከሁሉም ትልቁ ለውጥ ታዲያ በቀጥታ ከተጠቃሚዎች እጅ መግባት የቻለው የኮምፒውተር ፕሮግራም ባለሙያ ያልሆነ ማንኛውም የቴክኖሎጂው ተገልጋይ የጽሑፍ፣ የምስል፣ የቪዲዮ፣ የሙዚቃና የኮምፒውተር ሶፍትዌር ኮዶችን ማበጀት ያስቻለው ቻት ጂፒቲ ነው። ተማሪዎች ቴክኖሎጂውን በፍጥነት መላመድ መቻላቸው አንዳንድ መምህራንን ተማሪዎች የሚሰጣቸውን ትምህርት ተከታትለው ውጤት ከማምጣት ይልቅ ወደ ማጭበርበሩ ሊያዘነብሉ ይችላሉ የሚል ስጋት አሳድሮባቸዋል። መምህር ዶኒ ፒርስ ግን ከዚህ በተለየ መንገድ ነው የሚያዩት። ሰው ሠራሽ ልዕቀት በትምህርት ውስጥ የሚያሳድረውን ተጽዕኖ አስመልክቶ ብዙዎች ያደረባቸውን ስጋት በትክክል እረዳለሁ። ይሁንና እኛ እንደ መምህራን እንዴት መጠቀም እንደሚበጅ ከተረዳን በኋላ በጣም ብዙ መልካም ነገሮች እንደሚፈጠሩ ይሰማኛል። ፒርስ ተማሪዎች ቻት ጂፒቲን ተጠቅመው የተውኔት ድርሰት እንዲደርሱ ከዚህም ከዚያም በመሰላቸው መንገድ ነካክተው የራሳቸው እንዲያደርጉት ነው ፍላጎታቸው። ሙሉውን ቃለ ተውኔቱን የሰው ሰራሽ ልህቀት ቴክኖሎጂው ጽፎልናል። ሮቦትና በጊዜ ውስጥ ወደፊት ወይም ወደኋላ መጓዝ የሚባለውን እሳቤ ያካትት እንደሆነ እንኳን አናውቅም ነበር። ሙዚቀኛዋ ሃሊ ሄርንዶን በበኩሏ ሰዎች በእርሷ ድምፅ አማካኝነት በቀጥታ መዝፈን የሚችሉበትን ሃሊ ፕላስ የተባለ የኮምፒውተር መተግበሪያ ያሰራች ይህንንም ሙዚቀኛ ፌር እንዲህ ታሳየዋለች። በሌላ በኩል አንድ ከዚህ ቀደም የማይታወቅ የቲክቶክ አዘውታሪም ተመሳሳይ ቴክኖሎጂ ተጠቅሞ ሄርት ኦን ማይ ስሊቭ የተሰኘውን ስመገናናዎቹን ድምፃውያን ድሬክንና ዘ ዊኬንድን ያስመሰለበትን ቁጥራቸው እጅግ በበዛ ተመልካቾች የታየ አዲስ ሙዚቃ ፈጠረ። እንደሚመስለኝ አሁን ያለው ሁኔታ በጣም ማስፈራቱ እና ሰዎች ለምን ስጋት እንዳደረባቸው ሙሉ በሙሉ ተረድቻለሁ። ይሁን እንጂ ለወደፊቱ ይህ በጣም ዘና ያለ ስሜት የሚፈጥርና ባለሙያዎቹም በጥበብ ስራቸው ላይ ያላቸውን የቁጥጥር አቅም ሙሉ በሙሉ እናጣለን ብለው እንዳይሰጉ የሚያደርግ ይመስለኛል። በቴክኖሎጂው ታግዞ የሌሎችን ስራ ተጠቅሞ የሚፈጠር አዲስ ስራ ጉዳይ ለሆሊውድ ተዋናዮችና ደራሲያኑ አድማም ዋናው መነሻ ነበረ። ዱንካን ክራፕትሪ አየርላንድ በሆሊውድ ተዋናዮችና በፊልም ስቱዲዮች መካከል የተካሄደውን ድርድር እንዲሳካ አግዟል። እንፈልግ የነበረው በመረጃ ላይ የተመሠረተ ስምምነት መድረስ መቻልና ለጥበብ ሥራችን ትክክለኛውን ካሳ ማግኘት ነበር። የታገልንላቸው ቁልፍ መሪዎችም እነኚህ ነበሩ። በተጨማሪም ሌላ መሰል ቴክኖሎጂ መፍጠር በሚያስችለው የሰው ሰራሽ ልህቀት አጠቃቀም ላይ ያሉ ገደቦች፣ እነዚህ ሁሉ በዚህ ሁሉ ውስጥ ተካተዋል። ይህ በእንግሊዝኛው አጠራር ጄኔሬቲቭ ኤአይ የተባለ ቴክኖሎጂ እንደ አውሮፓውያን የዘመና አቆጣጠር በ2024 ከሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ በፊት የፖለቲካ ሰዎችን አስመስሎ የተሠራ የቪዲዮ ምስል ለእይታ በቅቷል። የቀድሞ ፕሬዚዳንት ዶናልድ ትራምፕ ተቀናቃኝ ከሆኑ የሪፐብሊካን ፓርቲ ወገኖች ጋር ግንኙነት ያለው አንድ ቡድን የተለቀቀና በዚሁ ቴክኖሎጂ አማካኝነት የተሠራ ቪዲዮ በበርካታ የሪፐብሊክ አመራጮች ዘንድ እምብዛም ተወዳጅነት የሌላቸውን የቀድሞው የዋይት ሃውስ ዋና የሕክምና አማካሪ ዶክተር አንተኒ ፋውችን ሲያቅፉ የሚያሳይ ምስል ያካትታል። ፕሮፌሰር ጌዋንግ የስታንፎርድ ዩኒቨርሲቲ መምህር ናቸው። የቴክኖሎጂው ግስጋሴ በአንጻሩ ተቆጣጣሪዎች ከሚያደርጉት እርምጃ እየፈጠነ ነው ይላሉ። በዙም አማካኝነት ለአሜሪካ ድምፅ በሰጡት አስተያየትም ተከታዩን አመላክተዋል። ገና አንዱን በትክክል ምን ማለት እንደሆነ እንኳን ለማወቅ እድል ከማግኘታችን በፊት የሚቀጥለው ጠቅሳለሁ፣ የሚቀጥለው አዲስ ፈጠራ ከችላል ቁልፉ ጉዳይም የምንግባባበትን ሥራችንን የምናከናወንበትንና የምናስተዳድርበትን መንገድ የሚመለከት ነው። የፌዴራል ሕግ አውጪዎች በበኩላቸው በዚህ የሌሎችን ምስልና ድምፅ አስመስሎ በሚቀርብበት ዲፕ ፌክ የተሰኘ ቴክኖሎጂና በብሔራዊ ምርጫዎች ወቅት ጥቅም ላይ ሊውሉ የሚችሉ ሌሎች የማጭበርበሪያ ዘዴዎች አጠቃቀም ላይ የተነጣጠሩ እርምጃዎችን ይፋ አድርገዋል። የዩናይት ስቴትሱ ፕሬዝዳንት ጆ ባይደንም በጥቅምት ወር የሰው ሰራሽ ልህቀት አጠቃቀም ጥበቃና ደህንነትን የሚወስኑ አዲስ መመዘኛዎች የሚደነግግ ፕሬዝዳንታዊ ትእዛዝ መፈረማቸው ይታወቃል። አብራችሁን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።